የሀረሪ ብሔራዊ ክልላዊ መንግስት ባለፈው እሁድ በሐረር ከተማ ንብረታቸው በሳት ለወደመው ዜጎች መቋቋሚያ ብድር እሰጣለሁ ብሏል። ከቃጠለው ጋር በተያያዘ ግጭት አያሌ ሰዎች ከሕግ ውጪ ቁጥጥር ስር እንደዋሉ ያነጋገርናቸው ጠቁመዋል። የክልሉ መንግስት ግን ያስተባብላል። መለስካቸው አመሀ ዝርዝሩን ዘግቧል። የካቲት 30 ቀን ሁለት ሺ ስድስት ዓ ም ባለፈው እሁድ ከምሽቱ ሁለት ሰዓት በኋላ በሐረር ልዩ መጠሪያው መብራት ኃይል ግቢ በተባለው ስፍራ የሚገኘው የንግድ ማዕከል በሳት ከወደመ በወዲህ ዛሬ የክልሉ ፕሬዚዳንት አቶ ሙራድ አብዱልሃዲ፣ ምክትል ፕሬዚዳንቱ አቶ ረጋሳ ከፍ ያለው እና ሌሎችም ባለሥልጣናት በቃጠሎ ከተጎዱ ሰዎች ጋር ስብሰባ ተቀምጠው እንደነበረ ታውቋል። ቪኦኤ ከተሰብሳቢዎቹ አንዳንዶቹን በስልክ እንዳነጋገረው ከሆነ ከ አራት መቶ የማያንሱ ተጎጂዎች በዚህ ስብሰባ ተሳትፈዋል። ተሳታፊዎቹ እንደገለጹት ባለሥልጣናቱ ከጉዳቱ ሰለባዎች የሚነሱ ጥያቄዎችን ለመቀበልም ያሳዩት ፈቃደኝነት በእጅጉ የተመጠነ ነው ብለዋል። እነዚሁ ምንጮች አክለው እንዳብራሩትም በባለስልጣኖቹ አባባል በቅርቡ የደረሰው የእሳት አደጋ ከቀደሙት ሁሉ በመጠኑ እጅግ ከፍተኛ እንደሆነና የደረሰውም ጉዳት እንደሚከፋ በመጠቆም የወደመው የንግድ ማዕከል ታርሶና ተስተካክሎ በአንድ ሳምንት ውስጥ ሥራ እንደሚጀምሩ እንደነገሯቸው ገልጸዋል። ከእነዚህ በስልክ ካናገርኳቸው ተሰብሳቢዎች መካከል ድምፃቸው እንዲቀረጽ የፈቀዱት ተሰብሳቢ ስለ እሳቱ አነሳስ የሚከተለውን ብለው ነበረ። ከእኛ በኩል አሁን አንድ ሽማግሌ ብቻ ናቸው የተነጋገሩት። ምንድን ነው የተነሳው እሳት አንድ ቤት ነበረች። ከአንድ ቤት ስነሳ አንድ የሆነ ሰው መረጃ እንደደረሰን ሂዲዮ ከህይወት ፋና ሰው አድርሶ ሲመለስ እሳት አደጋ እሳቱን አየች። ጭሱ ሲያይ ሄደና ከመምሪያ አራት ፖሊሶች ይዞ መጣ። አራት ፖሊሶች ታምቶ ሲያሳያቸው እሳት አደጋ ውሃውን ማምጣትን ለማሳት ሲችሉ በጥይት ሩምታ አትተኮሱ፣ ህዝብ እንዲብረግግ በዛ ጥይት ውሃውን ማምጣት ይቀርብ ነበር ወይ ወይንም ጥይት መተኮሰ ይሻል ነበር? ለምን ይሄን ተደረገው? ህዝቡ ያጠፋ ተከልክሎ ለምን ተመለሰው? ህዝቡ ውሃውን መጥቶ ማክሰስ ሲችል ለምጽ እንዳያወጣ ተደርጎ ለምን ይሄን አደረገ ብሎ አንድ ሽማግሌ ይህን መልስ ጠየቃቸው። ምን መልስ ሰጡ? ምንም መልስ አልሰጡ። ዝም ብሎ ብቻ አዳመጡ እንጂ ምንም መልስ አልሰጡ። እኒሁ የጉዳቱ አንድ ሰለባ፣ ከእሳቱ ቃጠሎ ጋር ተያይዞ ፖሊስ በወሰደው እርምጃም አያሌ ሰዎች በቁጥጥር ስር እንደዋሉ ይናገራሉ። ተጠጣው የለም በአስቸኳይ ብቻ መንግስት የሚያደርግልን ነገር አሁኑ ያድርግልን ነው ህዝቡ መቋቋሚያ ከሌለንማ ቦታውን ሰራ ነው መቋቋሚያ የለንም ያለንን መጀመሪያ የመጀመሪያ ተቃጥሎብን እንደገና እርዳታ ለምለን ያለችን ቤት ሽጠን የቀበሌን ቤት ሽጠን ምንም አድርገን ያቋቋሚያ ከገንዘብ በአራት ሰዓት ውጣል ሞላ ጊዜ ወደመብን ምን ይሻለናል ህዝቡ እያቀረበው ጥያቄ ምንም መልስ አልሰጥም በየቤቱ ደሞ ዝሮ የታሰረው ህዝብ በየቦታው የተሰበሰበው ንብረት ለባለቤቱ ይመለስልን። ለዶሸበል ና ለቢሮ ደግሞ ያስተላለፈው አንድ ግለሰብ ይኸው እስካሁን ድረስ ታስሮ የአስራ አምስት ቀን ጊዜ ቀጠሮ ተወስዶበታል። እሱ ይፈታልን ነው ገብረ መድን ገብረ መስቀል ሰለሳቸው፣ ምን ተባለ? ትናንትና ምንም የለን የታሰረ ሰው ብሎ ነበር። ግን አሁን ዛሬ ትግለኛ የእኔ ልጆች ታስሮ ነበር እዛ ሂጄ ፀይቅ አንድ መቶ ሀምሳ ስምንት ሰው ሲፈታ ሁለት መቶ ሰላሳ ስድስት ሰው አሁን እስር ቤት ውስጥ ያለ የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሪት ሐሰናት አቡበከር የክልሉ መንግሥት ካቢኔ ዛሬ ባደረገው ስብሰባ ተጎጂዎችን ለማቋቋም ስለደረሰበት ውሳኔና በሌሎች ተያያዥ ጉዳዮችም አናግረውናል። ዛሬ አጠቃላይ ተጎጂዎች ባሉበት ስብሰባ ተካሂዷል። ተላልፏል አሁንም በዛው መነሻ በማድረግ የክልሉ ካቢኔ ተሰብስቦ እነሱን ለማቋቋም በቂ የብድር አገልግሎት የሚያገኙበት ብር ካቢኔው አጽድቋል። በክልሉ ማይክሮፋይናንስ በኩል እያገኙ ምን ያህል ገንዘብ ጸደቀ? ካቢኔው ምን ያህል ገንዘብ አጸደቀ? አስራ አምስት ሚሊዮን። ከዚህ በፊት እነሱ ራሳቸው በዛ የዛሬ ሶስት ዓመት ከተካተለ በኋላ የነበራቸውን ገንዘብ እንዳውም ተናግረው ነበረ አንድ እንደሰማሁት ከሆነ አንድ ተሰብሳቢ ከሀያ ሚሊዮን ብር ያላነሰ እንዳላቸው ተናግረው ነበረ። ይሄ ገንዘብ በምን ሁኔታ ነው አሁን ስራ ላይ የሚውለው? ሀያ ሚሊዮን በእነሱ የተዋጣና ለግንባታ የሚያውሉት ነው። መሬት ተሰጥቷቸዋል። ያ መሬት የተሰጣቸውን ሊገነቡበት ያሰባት ብር ነው። በማህበር ተደራጅተዋል። እስከ አራት ማህበር አለ እዛ አሁን ቦታቸውን ከተማ ልማት ጋራ በመሆን ቦታ አሁን ተሰጥቷቸው ግንባታውን ለመጀመር እንዲያስችላቸው በራሳቸው ያጠራቀሙት ነው እንጂ መንግስት የሰጣቸው አሁን ግንባታ ይጀምራሉ። መንግስት ግን ለዚህ ለግንባታ የሚሆን አስፈላጊውን አመቻችቷል፣ ቦታውን ሰጥቷቸዋል። ተጨማሪ እርዳታ እንግዲህ እነዚህ ሰዎች የነበራቸው ገቢም በዚሁ ዜተኛ ቃጠሎ ምክንያት ወድሟል። ችግር ላይ እንደሚወርቁ ነው ብዙ ሰዎች የሚናገሩት እና ደራሽ የሆነ ሌላ እርዳታ ይደረግላችኋል። እንዴት ነው አሁን ዛሬ ራሱ የእለት ጉርስ፣ አሁን ያለውን ሁኔታ እስኪ ያገግሙ ድረስ በክልሉ አደጋ መከላከል በኩል ዛሬ ከሰዓት መሰጠት ጀምሯል። አርባ ዘጠኝ ሰው ተለይተው ምንም የለንም ያሉ ተመዝግበው ስራ አርባ ዘጠኙ ዛሬ እየወሰዱ ነው። እቃ እንድንወስድ አልተፈቀደልንም ለምንድን ነው ብለው ጠይቀው ነበረ። ይሄ የተሰጣቸው መልስ ምን ነበረ ከአስተዳደሩ ወይም ከፕሬዚዳንቱ ዕቃ የተከለከለ የለም። እንዲሁም እነሱም የእነሱ ቤተሰብም ፖሊስም አጠቃላይ ህብረተሰቡ በትብብር ነው ዕቃው የተቻለው ያክል እንዲወጣ የተደረገው እንዲወጣ ተደርጎ የሁሉም እገዛ ስለነበር አንድ ቦታ እንዲሰባሰብ ነው የተደረገው ማን የማን ነው የሚለውን ለመለየት በጊዜው አስቸጋሪ ስለሆነ በዚህ አጋጣሚ ደግሞ እዛ ሀብት የሌለው ሰው የእኔ ነው የጓደኛዬ ነው ብሎ የራስ የማድረግ ነገር ከዝርፊያ ለመጠበቅ ሲባል ነው። አንድ ቦታ እንዲሰባሰብ የተደረገው እና አሁን ያም ለኮሚቴዎቹ ለመመለስ ተጨርሷል ስራው። ይሄኛው የተቃጠለውን ቦታ ይኸው ስራው የኤሌክትሪክ ስራ አልቋል። ትላንት ከሳት ጀምሮ ዛሬ አሁን ቦታውን አስተካክሎ የሽንሸና ስራው ሊጀመር ነው። ተሰርቶ አልቆ የተዘጋጀ ነው ለነሱ የሚያስረክቧቸው ይህም ዛሬው ስብሰባም የተማመኑበት እና ስምምነት ላይ ያደረሱበት ነው። ሌላው ደግሞ የተነሳው ጉዳይ ይሄ በተደጋጋሚ ቃጠሎ የሚደርሰውን በተመለከተ እነዚህ ሰዎች ብዙ ቅሬታ አላቸው። ይህን የህዝቡን ቅሬታ መልስ ለመስጠት አስተዳደሩ የሚወስደው እርምጃ አለ ወደፊት። አሁን ምንድን ነው ከዚህ በፊትም ተነግሯቸው ነበረ። እነሱ በማህበርም ተማምነው ነው ይሄን የተቀበሉት እዛ ውስጥ የምግብ ቤት እንዳይገባ ማብሰል የሚሉት ነገር እንዳይኖር ነበረ ለማብሰል አመቺም ያልሆነ ቦታ ነው እና ያንን እስከ ዛሬ ድረስ በራሳቸውን በራሳቸው እየጠበቁ ነበር የኖሩት። አሁን ግን በመጨረሻ ፈቃድም ሳይኖር እነሱም የበፊቱን አይነት ጥበቃቸውን አላልተው ምግብ ቤት እዛ በመግባቱ ይሄ ችግር ሊደርስ የቻለው። እንደሰማሁት ከሆነ ከእነሱ ወገን አሁንም ቢሆን ትላንትና እንደነገሩኝ ከምግብ ቤት የተነሳ እሳት ነው ነው የሚልኝ እርስዎ። እነሱ ግን አሁንም ቢሆን ብዙ የታወቀ ነገር የለም፣ በእርግጠኝነት የሚታወቅ በፖሊስም፣ ይሄ ነው ተብሎ ስጠርሶ የቀረበ ነገር የለም የሚል ሀሳብ አላቸው። እርሶ እርግጠኛ ታውቋል ለሚሉት አሁን፣ መንስኤው መንስኤው ታውቋል። ፌዴራል ፖሊስና ክልሉ ፖሊስ በጋራ ነው ያካሄዱት። የሚያጠራ ከፖሊስ የበለጠ ሌላ አካል የለም። ከዚህ በፊት እዛ የነበሩት ቃጠሎችም መነሻው እስከ ዛሬ ድረስ ግልጽ አልሆነም ነው የሚሉት እኮ እነሱ። እሳቱን ብቻ ሲቀጣጠል ለማጥፋት ዘመቻ ተደርጎ ከዛ በኋላ ነው መንስኤው ምንድን ነው የሚለውን ወደ ማጣራት የተሄደው። እዛ ያሉ ማህበራት የቀጠሯቸው ጥበቃዎችም አሉ። እነዛ ጥበቃዎች በሚሰጡት መረጃና እንደገና የክልሉ ፖሊስ ከፌዴራል ጋር አንድ ላይ ባደረጉት ክትትል ነው ምንድን ነው መነሻው የሚለውንም ለማወቅ የተቻለው። ደግሞ ሌላው ትላንትና እንደነገሩኝ ከሆነ ሶስት ሰዎች ብቻ ናቸው ስር በፖሊስ ቁጥጥር ስር የነበሩት ብለህ ነበር። ዛሬ ግን ከእነሱ እንደሰማሁት ከመቶ ሀምሳ ያላነሰ ሰው እንደተፈታ ዛሬም ከሁለት መቶ በላይ ሰዎች እንደታሰሩ ትላንትና የጠቀስኩት እኔ ራሴ ያናገርኳቸው አቶ ገብረመድህን የሚባሉት ተጎጂ ስር ላይ እንደሚገኙ እና እንደውም የፍርድ ቤት ቀጠሮ እንደተወሰነባቸው ነው የሰማሁት ዛሬ። ስለዚህ የሚያውቁት ነገር አለ እርሶ? አውቶቡስ መስፈር ጋር በነበረው ሁል ሁለት ሰዎች ላይ አሁን ፖሊስ እያጣራ ነው ያለው። የአቶ ገብረ መድህን ጉዳይ ግን እዛ ያዩ ሰዎች ፖሊስ ጋር ሄደው ከተው ብራችንን እሱ ነው የወሰደው እና እንዲመልስልን የሚል ነበረ። በዛ ነው የተከሰሰው እና በቂ መረጃ ቀርቦ እዛ መደብር ያላቸው ሰዎች ከሰው በዛ ክስ ምክንያት ነው ወደ ጣቢያ የገባው። ሌሎቹስ ምንድን ናቸው? ሁለት መቶ በላይ ታሰሩ የሚባሉትም አሉ። ሁለት መቶ በላይ የሚል ነገር የለም። የዛኔ በተረበሸበት ወቅት የተወሰኑት በአንድ ቦታ እንዲቆዩ የተደረገው መንገድ ላይ ነው እየበተነ ነው ፖሊስ፣ በአስለቃሽ ጭስ ነው የበተነው። እሺ፣ በጣም አመሰግናለሁ የወደታሰና የተለያዩ የቃጠሎ ተጎጂዎች ለቪኤ እንደገለጹት ከሆነ ተጎጂዎቹ አሁን በቃጠሎ ከወደመው ስፍራ ይልቅ ከዛሬ ሶስት ዓመት በፊት ተቃጥሎ ከለቀቁበት ሸዋበር በተባለው ስፍራ ቢመለሱ ይመርጣሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ